በዩጋንዳው የእኛ የስደተኞች መጠለያ ትምህርት ቤቱ በድንኳን ውስጥ ወይም በዛፍ ጥላ ስር ይካሄዳል። በቂ ትምህርት ቤቶች የሉም ትላለች፣ ከአራት ዓመት በፊት ከነ ቤተሰቧ ከደቡብ ሱዳን ወደ ጎረቤት ዩጋንዳ የተሰደደችው ናታሊያ ባሚሲሞፒስ። ከዚያ ከዚያን ጊዜ ወዲህ ትምህርት ቤት መሄድ አልቻልኩም አከለች የ20 ዓመቷ ወጣት። እናም አሁን የጀመረችው ሙያዊ ስልጠና ሕይወቷን ወደፊት ያራምድልኛል የሚል ተስፋ ሰንቃለች። በአውሮፓ ህብረት መቀመጫ ብራስልስ ተገኝታም የእሷና የትውልዷ ችግር ይሰማ ዘንድ በህብረቱና በተባበሩ መንግስታት ድርጅት ወኪሎች ፊት ድምጿን አሰምታለች። ትምህርትና ሙያዊ ስልጠና ለወጣቱ ጠቃሚ መሆኑን ነው አጽንኦት የሰጠችው። እንዲያም ሆኖ ግን ትምህርት በሚኖርበት ጊዜ ሁሉም ልጆች ተመችቷቸው ለመማር የማይችሉበት አጋጣሚ ይበዛል። ምክንያቱ ደግሞ ወይ ውሃ በመቅዳት አሊያም በቤት ውስጥ ስራ በመሳተፍ ቤተሰቦቻቸውን መርዳት ስለሚኖርባቸው ነው። በተባበሩ መንግስታት የህጻናት መርጃ ድርጅት ማለትም ዩኒሴፍ ውስጥ የልጆችን ስራ ከሚመለከተው ዘርፍ መሐመድ ማሊኪ ፋል ፒስ የምትለው እውነት መሆኑን ያረጋግጣሉ። ይህ ደግሞ ዩጋንዳ ውስጥ ብቻ ሳይሆን በራሳቸው ትውልድ ሀገር ናይጀሪያም የሚታይ ችግር ነው። ልጆቹ ሴቶች ከሆኑ ደግሞ አልፎ ተርፎም ገና በለጋ እድሜያቸው ተገደው ይዳሩና ሶስት አራት ልጆችን ወልደው በትንሽነታቸው የቤተሰብ ኃላፊነትን ቀንበር እንደሚሸከሙም ይገልጻሉ። በቀጣይ ዓመታት የህዝብ ቁጥሯ እያደገ ለሚሄደው አፍሪቃ ትውልዷን በትምህርትና ስልጠና ከማስታጠቅ የበለጠ መፍትሄ እንደማይገኝላት ነው የሚነገረው። የተባበሩ መንግስታት ድርጅት ከወዲሁ እንደገመተው በጎርጎሮሳዩ 2100 ዓ ምት የአፍሪቃ ህዝብ ከ4 ቢሊየን ይበልጣል። ከሁለት አንዱ ደግሞ ከ15 ዓመት በታች የሆነ አዳጊ ወጣት ነው። በአውሮፓ ህብረት ኮሚሽን የሰብአዊ እርዳታና የቀውስ መከላከል ኮሚሽነር ክሪስቶስ ስቲሊያንዲስ እንደሚሉት ለአፍሪቃ ልጆች ትምህርት እንዲያገኙ ማድረግ ወሳኝ ነው። በእሳቸው እምነትም በትምህርት አማካኝነት ብቻ ነው አፍሪካውያን ልጆች በሀገራቸው መጻኢ እድላቸውን ማመቻቸት እንደሚችሉና ለእነሱም ሆነ ለቤተሰባቸው ተስፋ እንዳላቸው ማሳየት የሚቻለው። ለዚህም ደግሞ ለትምህርት የሚሆነውን የእርዳታ በጀት በስምንት እጥፍ ከፍ ማድረጋቸውንም ይገልጻሉ። ወጣቶች አፍሪካ ውስጥ እድል ሲያጡና ተስፋ ማየት ሲሳናቸው ምን እንደሚከተል ሲሌ ካያንጌ ያውቃሉ። የጣሊያን የውህደት ሚኒስትርና ለአመታት ወደ ጣሊያን ሲገቡ ለነበሩ በሺዎች ለሚቆጠሩ ተሰዳጆች ተጠሪ በመሆን ያገለገሉት ካያንጌ አሁን የአውሮፓ ሕብረት የምክር ቤት አባላትና የአፍሪቃ የጋራ ትብብር ተጠሪ ናቸው። እሳቸው እንደሚሉትም ወጣቶቹ ከአፍሪቃ የሚሰደዱት በፖለቲካ በመብትና በኢኮኖሚ ችግሮች ምክንያት በወደፊት ሕይወታቸው ተስፋ ሲያጡ ነው። በዚህ ምክንያትም የስደታቸው መንስኤ ከተለያየ አቅጣጫ መፍትሄ እንዲያገኝ ትግል ያስፈልገዋል። ወጣቶች በያሉበት ቦታ የስራ እድል ማግኘት አለባቸው፣ ለዚህም መሰራት አለበት። አፍሪካ ውስጥ በንቃት የሚሳተፉ የአውሮፓውያን ስጋትም ይኸው እንደሆነ ካያንጌ ያስረዳሉ። እንዲያም ሆኖ ግን በቀጣይ በአፍሪቃና በአውሮፓ መሪዎች መካከል የሚካሄደው ጉባኤ የተሻለ ውጤት አምጥቶ በህገ ወጥ የስደት መንገድ ህይወታቸውን ለአደጋ የሚያጋልጡ ወጣቶች ቁጥር ይቀንሳል የሚል ተስፋ አላቸው። ለመፍትሄውም አፍሪቃ ራሷም ኃላፊነቱን መውሰድ እንዳለባት ያስገነዝባሉ። አፍሪቃ በሆነ ደረጃ የራሷን ጉዳይ የራሷ ማስተካከል አለባት። ከቅኝ ግዛት ነጻ ከሆነች በኋላ ራሷን ችላ አፍሪካ መንቀሳቀስ ያለባት ወቅት አለ። ያም ወቅት አሁን መጥቷል። የአፍሪካ ህዝብ ኃላፊነት የሚወስድበት ጊዜ ነው። ለምሳሌ አምባገነኖችን በማስወገዱ በኩል። በዚህ ሀሳባቸው የዩኒሴፉ መሐመድ ማሊኪ ፋላም ይስማማሉ። በዚህ ሂደት ግን በፍጥነት መፍትሄ ለማግኘት በሚል ስህተት እንዳይፈጸምም ያሳስባሉ።